ጋቢና ቪኦኤ ጋቢና ቪኦኤ ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ ገባ በሉ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁት። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ለመስተንግዶ ጽዮን ግርማ ከጎኔ እዚህ ጋቢና ትገኛለች። ሰላም እንደምናመሻችሁ። በዛሬው ዝግጅታችን ቅዳሜ ምሽት ባህር ዳር ከተማ ውስጥ ሶስት አንጋፋና ታዋቂ አርቲስቶች ሊሳተፉበት በነበረው የሙዚቃ ኮንሰርት ላይ በደረሰው የቦምብ ፍንዳታ የሞተ ሰው እንደሌለና የመቁሰል አደጋ ደርሶባቸው የነበሩ የፖሊስ አባላት ሕክምና እየተደረገላቸው እንደሆነ የክልሉ መንግስት አስታወቀ። ሁለተኛው መስፈነ ምችል አይመስለኝም። በበኩል ነቱ ድንገርሽ በጣም ነያዘንኩት በጣም ለምን የት ነው ስለ ዘፋኝ ውስጥ ምንድን ነው የሚሆነው? የኛ ታሪክ የኛ ፊቸር ምንድን ነው? ይህን ዓላመት ያሳደገን እናት ደስታለን ብለን በጠኔ ሲደርስብን አላውቅም ነበር። ኮንሰርት ነው ኮንሰርት ነው እንጂ ባላገሩ የሚለውን አላውቅም። አርቲስት ኩኩ ሰብስቤና አርቲስት አረጋኸኝ ወራሽ ናቸው። እንደዚሁም ደግሞ በቦታው የነበሩ አንድ የአስተያየት ሰጪ በዚህ አደጋ የሞቱ ሰዎች እንዳሉና የቆሰሉትም ቁጥር አምስት መሆኑን ነግረውናል። ዘገባ አለን። ኮንሰርት ከዳሽን ቢራ ፊ ማህበር ጋር ጨረታ ወጣ ጨረታውን አሸንፈን ስራውን ለመስራት የ ለመስራት ማለት ዘፋጆቹ ነሹ። የሙዚቃ ኮንሰርቱን ያዘጋጀው ዩጎቢያ ኢንተርቴንመንት ባለቤት ናቸው። የቢራው የአማራ ክልል ህዝብ ቢራ ነው። ድርጅቱም የአማራ ክልል ህዝብ ድርጅት ነው። የክልሉ መንግስት ጉዳዮች ኮሚኒኬሽን ኃላፊ አቶ ንጉሱ ጥላሁን ናቸው። በሌላ ዘገባ ደግሞ የኢትዮጵያ የኢንተርኔት አገልግሎትን ለተጠቃሚዎች በውድ ዋጋ የምትሸጥ ሀገር ናት ሲል አንድ ጥናት አመለከተ። የቅድሚያ ክፍያ አገልግሎት በላፕቶፕ ላይ ለአንድ ጊግ የሚከፈለው ዋጋ መካከለኛ ገቢ ካለው የአንድ ሰው የአንድ ወር ደሞዝ 20 በመቶ ያህል ነው። ለአቅም ተመጣጣኝ የሆኑ የኢንተርኔት አገልግሎት አቅርቦት ጥምረት አሊያንስ ፎር አፎርደብል ኢንተርኔት የተባለ ዓለም አቀፍ ድርጅት ከፍተኛ አጥኞች ቡድን ኃላፊ ዶናርድ ታኩር ናቸው። አሁን እንደዚህ ተመሳሳይ ጥናቶች ብዙ ናቸው የሚወጡት ና መሰረታዊውን ነገር መሬት ላይ ያለውን ያገናዘቡ አይደሉም። ይሄም ከዛ አንጻር ነው የምናየው። የኢትዮ ቴሌኮም የኮርፖሬት ኮሚኒኬሽን ስራ አስኪያጅ አቶ አብዱራሂም አህመድ ናቸው። ሌሎችም ዘገባዎች ይኖሩናል። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። በድጋሚ ለአጠርላሉ የምሽቱ ዜናዎች ተመልሰን መተናል። ቅዳሜ ምሽት ባህር ዳር ከተማ ውስጥ ሶስት አንጋፋና ታዋቂ አርቲስቶች ሊሳተፉበት በነበረው የሙዚቃ ኮንሰርት ላይ በደረሰው የቦምብ ፍንዳታ የሞተ ሰው እንደሌለና የመቁሰል አደጋ ደርሶባቸው የነበሩ የፖሊስ አባላት ሕክምና እየተደረገላቸው እንደሆነ፣ እንደዚሁም ታክመው ወደ ቤታቸው መሄዳቸውን የክልሉ መንግስት አስታወቀ። ባህር ዳር ከተማ የሚኖሩና ስማቸው እንዲጠቀስ ያልፈለጉ ነዋሪ በፍንዳታ ሁለት የፌዴራል ፖሊስ አባላት አባላት መሞታቸውን እና አምስት ሰዎች መቁሰላቸውን ተናግረዋል። ኮንሰርቱ የተዘጋጀው ዳሽን የተሰኘው ቢራ አዲስ ለጀመረው ባለሀገሩ የተሰኘ ቢራ ማስታወቂያ በመሆኑ ፍንዳታው የደረሰው ይህን የተቃወሙ ሰዎች የጣሉት ቦምብ ሊሆን እንደሚችል ተጠቁሟል። አርቲስቶቹ የሙዚቃ ኮንሰርቱ ለምን ዓላማ እንደተዘጋጀ እንደማያውቁ ገልጸው እንደ ማንኛውም የሙዚቃ ኮንሰርት ሁሉን ለአንድ የሙዚቃ ባለሙያ የሚያስፈልገውን ድርድር አድርገው እንደሄዱ ይናገራሉ። ፍንዳታው ሲደርስ መድረክ ላይ የነበረችው ኩኩ ሰብስቤ እኔ እንደ ማንኛውም የሙዚቃ ኮንሰርት ዘፈኔን ዘፍኝ ህዝብ ላስደስት ነው የሄድኩት፣ ህዝብን የሚያበሳጭ ነገር ለመስራት እንዴት እደፍራለሁ? ብላናለች። ኮንሰርቱን ያዘጋጀው የዩጎቢያ ኢንተርቴንመንት ባለቤት አቶ ብርሃነ ተድላ በበኩላቸው ኮንሰርቱን ለማዘጋጀት የወጣውን ጨረታ አሸንፈው ስራ መጀመራቸውን ተናግረዋል። አድማጮች፣ የዚህን ዜና ዝርዝር ወደ በኋላ ላይ ይዘን እንመለሳለን። ወደ ሶማሊያ ነው የምናመራው። በከባድ ድርቅ በተመታችውና ቸነፈር በተጋለጠችው ሶማሊያ የተራቡ ልጆች ቁጥር እያሻቀበ መሆኑን የተባበሩት መንግስታት የህጻናት መርጃ ድርጅት አስታወቀ። በዚህ የአውሮፓውያን 2017 ዓ ም መጨረሻ ከ1.4 ሚሊዮን በላይ የሶማሊያ ህጻናት ይራባሉ፣ ከመካከላቸው 275000 የሚሆኑት ይሞታሉ ብለዋል ዩኒሴፍ ቃል አቀባይ ማርክሲ ማርካዶ ሲናገሩ፣ ህጻናቱ በከባድ የምግብ እጥረት ሲጎዱ ይበልጡኑ ለበሽታዎች ይጋለጣሉ ብለዋል። በተቅማጥና በኮሌራ ምክንያት የሰውነታቸው ፈሳሽ ሲሟጠጥ በሰዓታት ውስጥ ሊሞቱ እንደሚችሉም አክለው ተናግረዋል። ዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕና የሩሲያ ፕሬዚዳንት ቭላድሚር ፑቲን ዛሬ በስልክ ይነጋገራሉ። ባለፈው ወር ዩናይትድ ስቴትስ ሶሪያ ውስጥ ወታደራዊ ጥቃት ማካሄዷን ሩሲያ ካወገዘች ወዲህ ሁለቱ መሪዎች ሲነጋገሩ የመጀመሪያ ጊዜ ይሆናል። ትራምፕና ፑቲን ሊነጋገሩ እቅድ መያዙን ዋይት ሀውስና ክሬምሊን አረጋግጠዋል። በምን ርዕስ ላይ እንደሚወያዩ ግን አልገለጹም። ሁለቱ መሪዎች የሶሪያን የእርስ በርስ ጦርነትና ሚስተር ፑቲን ፕሬዚዳንት ባሻር አልአሳድን መደገፋቸውን በተመለከተ ይነጋገራሉ ተብሎ ይጠበቃል። ፕሬዚዳንት ትራምፕ በፕሬዚዳንታዊ ምርጫው ካሸነፉ ወዲህ ከሩሲያው መሪ ጋር በስልክ ሲነጋገሩ ሶስተኛ ጊዜያቸው ይሆናል። ባለፈው ወር ሩሲያ ሴንት ፒተርስበርግ ከተማ የደረሰው የሽብር ጥቃት በኋላ ከዚያ በፊት ደግሞ ሚስተር ትራምፕ ቃለ መሐላቸውን ካካሄዱ በኋላ መነጋገራቸው ይታወሳል። ሚስተር ትራምፕ ከሩሲያው መሪ ጋር ተባብረን ሽብርተኝነትን እንደምንዋጋ ተስፋ አለኝ ብለው በምረጡኝ ዘመቻቸው ወቅት ሲናገሩ እንደነበር ሲታወስ በቅርቡ ግን የዩናይትድ ስቴትስ እና የሩሲያ ግንኙነት ከምን ጊዜው የሚበልጥ የተዳከመ ደረጃ ላይ ይገኛል ማለታቸውም ይታወሳል። ይህ በእንዲህ እንዳለ የዩናይትድ ስቴትስ የፌዴራል ምርመራ ቢሮ ኤፍቢአይ የዩናይትድ ስቴትስ ምክር ቤት በፕሬዚዳንታዊ ምርጫ የሚስተር ትራምፕ የምረጡኝ ዘመቻ ና የሩሲያ ግንኙነት የሩሲያ ጣልቃ ገብነትን በተመለከተ ምርመራቸውን ቀጥለዋል። በመጨረሻ ዘገባ አጠር ያለውን ዜና አድርሰናችሁን፣ ወደ ዝግጅቶቻችን እንመለሳለን። ደቡብ ኮሪያ ነው የምንሄደው። ደቡብ ኮሪያ ውስጥ እየተተከለ ያለው የሚሳይል መከላከያ አሁን ከሰሜን ኮሪያ ሚሳይል ቢተኮስ ሊከላከል የሚችልበት ደረጃ ላይ መሆኑን የዩናይትድ ስቴትስ የጦር ኃይል አስታወቀ። በእንግሊዝኛ አጽሮት ቃል ታድ፣ ተርሚናል ሀይድ አልቲቲዩድ ዲፌንስ ተብሎ የሚጠራው የከፍታ የሚሳይል መከላከያ የመጀመሪያ ደረጃ ብቃት ያለው መሆኑ የዩናይትድ ስቴትስ የመከላከያ ባለስልጣናት አስታውቀው ነገር ግን ሙሉ በሙሉ ስራ ላይ እንዲውል በቀጣዮቹ ወራት ግንባታው መቀጠል እንዳለበት ጨምረው ገልጠዋል። ለዛሬ ያዝንላችሁ ዜናዎች እነዚህ ነበሩ። ወደ ዝግጅቶቻችን ልመልሳችሁ። የጋቢና ጉዟችን ይቀጥላል። እኔ መስታወት አራጋውና ጽዮን ግርማ አብረን ከአድማስ ስንሻገር እንላችኋለን። ጋቢና ቪኦኤ ስ ሮስ ቦንሪስ ቅዳሜ ምሽት ባህር ዳር ከተማ ውስጥ ሶስት አንጋፋ ታዋቂ አርቲስቶች ሊሳተፉበት በነበረው የሙዚቃ ኮንሰርት ላይ በደረሰው የቦምብ ፍንዳታ የሞተ ሰው እንደሌለና የመቁሰል አደጋ ደርሶባቸው የነበሩ የፖሊስ አባላት ሕክምና እየተደረገላቸው እንደሆነ የክልሉ መንግስት አስታወቀ። በባህር ዳር ከተማ የሚኖሩና ስማቸው እንዲጠቀስ ያልፈለጉ ነዋሪ በፍንዳታ ሁለት የፌዴራል ፖሊስ አባላት መሞታቸውና አምስት ሰዎች መቆሰላቸውንም ተናግረዋል። ኮንሰርቱ የተዘጋጀው ዳሽን የተሰኘው ቢራ አዲስ ለጀመረው ባላገሩ ለተሰኘው ቢራ ማስተዋወቂያ በመሆኑ እና ፍንዳታውን ያደረሱት ይህን የተቃወሙ ሰዎች ሊሆኑ እንደሚችሉ ጠቁመዋል። አርቲስቶቹ የሙዚቃ ኮንሰርቱ ለምን ዓላማ እንደተዘጋጀ እንደማያውቁ ገልጸው እንደ ማንኛውም የሙዚቃ ኮንሰርት ሁሉ ለአንድ የሙዚቃ ባለሙያ የሚያስፈልገውን ድርድር አድርገው እንደሄዱ ይናገራሉ። ፍንዳታው ሲደርስ መድረክ ላይ የነበረችው ኩኩ ሰብስቤ፣ እኔ እንደ ማንኛውም የሙዚቃ ኮንሰርት ዘፍኜ ሕዝብ ላስደሰት ነው የሄድኩት ሕዝብን የሚያበሳጭ ነገር ለመስራት እንዴት ደፍራለው ስትል ጠይቃለች። የኮንሰርቱ አዘጋጅ ዩጎቪያ ኢንተርቴንመንት ኮንሰርቱ ለማዘጋጀት የወጣው ጨረታ አሸንፈን ነው የሰራ ነው ብለዋል። ጽዮን ግርማ ስርስር አላት። አርቲስት ኩኩ ሰብስቤ ቅዳሜ ምሽት በባህር ዳር ከተማ ለተዘጋጀው የሙዚቃ ኮንሰርት ከአዘጋጆቹ ጥያቄ ስቀርብላት እንደ ማንኛውም የሙዚቃ ዝግጅት ከማን ጋር እንደምትሰራ ሙዚቃውን የሚጫወተው ባንድ ማን እንደሆነ ብቻ ጠይቃ ወደ ስፍራው እንደሄደች ትናገራለች። ማምሻውን ኩኩን አነጋግሬያት ነበር። እኔ በእኔ በኩል ያለው ነገር ስራ አግኝቼ መሄዴን ብቻ ነው የማውቀው። ባህር ዳር ለማስደሰት ስራዬን፣ ለመስራት ዘፈኔን ለመስፈን እዛ ተገኝቼ ህዝቡን ለማስደሰት፣ እንደዚህ ፋኝነቴ ያ ነው የእኔ ምኞትም ፍላጎትም እስከዛሬም ስሰራን ኖርኩት። እና በማላውቀው ነገር በድንገት ማውቀው ነገር ተኩሱ ሲተኮስና ሲፈነዳ የሆነ ነገር ነው የማውቀው። ከዛ ከስቴጅ ወረድኩ፣ በአንዱም ተከትሎኝ ወረደ። በቃ አትሊስት እግዚአብሔር በሰላም ደግሞ አወጣል። መቼ ነበረ የሄድሽው? ማን ነበር ያናገረሽ? ምንድን ነበረስ ኮንሰርቱ? ስፖንሰርቱ ስፖንሰር ያደረገን ቢራ ነው፣ ባላገሩ የሚባል ቢራ እና እኔ እምልሽ፣ ለእያንዳንዱም ግን ከእግዚአብሔር ጋር ወት ለመናገር ይሄንን መቼም በዘፋኝ ላይ የመጣበት የመጣብንን አደጋ ይሄ ነው ብዬ ልናገር አልችልም። በየምክንያቶቹ የማናውቀው ነገር እኛ ፖለቲሽያን አይደለንም። እኛ ዘፋኞች ነን። የምናውቀው ነገር ሄደን ህዝብ ማዝናናታችን ነው። ውስጡ ያለውን በቢሃይንድ በሲን ያለውን ነገር ደግሞ እንደገና ሌላ ሆምወርክ ነው መመርመር። ለአንድ አርቲስት አርቲስት ደስተኛ ሆኖ ማስደሰት ነው ስራው። ያን ሁሉ ደግሞ ምርመራ ውስጥ መግባት እንደምን አስበዋለሁ? በምን አስቤው? በዚህም ላይ ደግሞ ማናችንም አልተነጋገርን። መሀሙድ አሙድ ቀረ ብዬ ነው እንጂ የማስበው ኮንሰርቱን ካንስል አረገ ብዬ ማናቸውንም አላሰብኩም። አልተገናኘንም። እኔ ካረገኝም ጋር አላወራሁም። የማቀው ነገር ስራ ጋር በተለይ እንጂ ስራ መስራቴን ብቻንም የማቀው እና እንዲህ ያለ ነገር ሲደርስብኝ ተደነጋጤ በቃ፣ ሌላ ምንም ነገሮች ነገር የለኝ። አላውቅም። ምንም ምንድን ነው ምክንያቱ? ምንድን ነው ምክንያቱ? ይታወቃል። አዎ፣ ምክንያቱንም ለምን እንኳን ምክንያት እንደሆነ በጣም አሁን ቁጥ ውስጤ ስለተቆጣ ሁሉ አልፈልግም ላውቅም። ምክንያቱም የእኔ ስራዬ ህዝብ ማስደሰት ነው። የህዝብ አስደሳች ነ እና እንዲህ ያለ ሰዎች ካሉ ከፖለቲካ ጋር እየተያዘ እኛን ለማጥቃት የሚፈለግ ስራ ከሆነ ህዝቡን የማያስደሰት የመንግስትን የማያስደስት ከሁለቱም ወገን የማያረገን ነገር ከሆነ እኛን የማይመለከትን ጉዳይ ውስጥ ነው ይሄንን ማድረግ ያለባቸው ቢራው ቢራውን ያስመጡት ሰዎች ጋር ነው እንጂ ጥላቸው መሆን ያለበት ከአርቲስቱ ጋር ሊሆን አይገባም። እኔ ልጅ ላሳደግ፣ እኔ ልሰራ፣ እኔ ልኖር ነው እኮ እንዴ። ምን ማለትሽ ነው? አንድ ፖለቲከኛ ነህ ብሎ አንድ ታክሲ ነጂ ከመኪና ያወርደዋል። አንዱን ወይስ ጥርሳኪን ቤት ጋር ላይሄድ ነው ወይስ አልታከምም ሊል ነው? ማን ማንን ያውቃል? በምን ሲገባኛል? እኔ ስራዬን መስራቴ ነው እንጂ የማውቀው። ምናልባት ቀደም ብለው የተረዱ ሊኖሩ ይችላሉ። እነ መሐሙድ አውቀው ሊሆን ይችላል፣ ግን አላውቅም። እኔ የማውቀው ስራዬን መስራቴን ነው። ሞቼም እኮ አርፌ ነበር። በሞትም እኮ ይኸው ነበር። ገባሽ እንዴ? ለእኔ እኮ ነው ጉዳቱ እውነት ይሄ ነገር ጥሩ ነገር መስሎ ቢታይ ኖሮ ሄዳለሁ ብለሽ ነው እንዲ? መስፈን ጀምረሽ ነበረ ዘፈኑ። እስቲ ንገሪኝ፣ እንግዲህ እያለሁ ነው። እኔ እየዘፈንኩ ነው ይሄ ሆኖ ሀብን ያደረገው ያኔ ነው። ገና መዝፈን መጀመርሽ ነው ወይስ ከዛ በፊት ዘፈን ነበር? ከዛ በፊት አንድ ሁለት ዘፋኞች ዘፍነዋል። እኔ ስዘፈን፣ እኔ በመውጣበት ሰዓት ላይ ነው የሆነው። የቱ አካባቢ ነው ፍንዳታው የተከሰተው? ምንም ሽ በዛ ሰዓት ላይ እኔ እንግዲህ በሕይወቴ በሙሉ የምልሽ እዚ አይነት ኤክስፔሪንስ ውስጥ ኖሬ አላውቅም። የቱ ጋ ይሁን የቱ ጋ ስምን አውቃለሁ ብለሽ ነው የማውቀው ነገር የሆነ ድምፅ ስትሰማ ብቻ እሱን ነው የማውቀው፣ እና ሮጬ ከወደ ባክስቴጅ መሮጤን እና ባንዱን በከሰደ በኋላ ተከትሎ እንደወረደ ነው የማውቀው። ኦፕን ኤር ነው ብዙ ሰው ነበር። አዎ ሰው ነበር፣ በጣም እጅግ በጣም ብዙ ሰው ባይባልም በደንበኛ መጠነኛ ሰው ነበር፣ ሾውን ተሰብስቦ ለመስራት ያልብቁ ሰው ነበር። አት ሊስት የተጎዳ ሰው አለ ከእናንተ በኩል ከባንዱ አካባቢ? የለም፣ የለም፣ እግዚአብሔር የተመሰገነ ይሁን ማንም አልተጎዳም። በሌላ ሴት የተጎዳ ሌላ አካባቢ እዛው ኮንሰርቱ ላይ ከነበረ ሰው የተጎዳ አለ የሰማሹ? አልሰማሁኝም። በእኛ በኩል ግን የተጎዳ ሰው የለም። በቃ ከዛ እኛ ወረድን ወደ ቤታችን ሄደን ሁላችንም። ትቦሾ ተቋረጠ አለቀ። ከዛ በኋላ ምክንያቱን ለማጣራት አልሞከርሽም? እኔ የምልሽ ሁለተኛ እንኳን ይሄን ላጣራ ከመናደድ ብዛት ሁለተኛው መስፈነ የምችል አይመስለኝም። በበኩል ነቱ ልንገርሽ በጣም ነው ያዘንኩት፣ በጣም

ሲፈነዳ አንድ ነገር ሲመጣና እንደዚህ ጥጊት ና፣ መትረጌ ሲሰሚ በእኔ ቦታ ብቶኛ አርቲስት ሆነሽ። እህ ዘፈን እኮ ማለት ህዝብ የሚያስደስት ደስ የሚል ነገር ዘፋኙም ተደስቶ ህዝቡም ተደስቶ እኮ ሊለያይበት በማታውቂው ነገር በተለይ በቢራዎች እንትን አላወቅኩም እኔ ምን እንደሆነ እንኳን እና እሱን ደግሞ ለሚመለከተው ክፍል መጠየቅ ይሻላል። እኔ የራሴን ድርሻ ነው የምነግርሽ፣ የተሰማኝን ፔን ነው የምነግርሽ። ኮንሰርቱ እንደ ማንኛውም የሙዚቃ ኮንሰርት ነው ተብሎ ነው አንቺ የተነገረሽ ነው እንጂ፣ አለበለዛማ እንዴትስ እደፍራለሁ? እንዴትስ ህዝብን ያበሳች ነገር ከሆነ እኔ ኮ የህዝብ ልጅ ነኝ ኮ እንዴት አድርጌ እደፍራለሁ? ይናን ነገር እንደ ማንኛውም ሁሉ ጊዜ ኮ ይደረጋል። ከሆነ ሁሉም ቢራ እንትን ያደረጉሻል፣ ስፖንሰር ያደረጋሉ። እኔ ምን አውቃለሁ? ባላገሩ የሚባል ቢራ አዲስ ነው የመጣው ስፖንሰር ያረገሽ ተብዬ ስባል እሺ ብዬ ነው የምመጣው እንጂ በምን በምን በምን በምን ወደ ኋላ አድርገሽ ታስቢያለሽ እንዴት አድርጌ በምን አስበዋለሁ አሁን ግን ለወደፊቱ ሁለተኛ ሌላ ደግሞ ትርፍ ስራ ልንሰራ ነው ፍርሀትም ሊደርስብን ነው በባህር ዳር ከተማ የሚኖሩና ስማቸው እንዲጠቀስ ያልፈለጉ ነዋሪ ቅዳሜ ምሽት በተከሰተ ፍንዳታ ሁለት የፌዴራል ፖሊስ አባላት ሕይወታቸው ማለፉን መስማታቸውን እንደዚሁም አምስት ሰው መቁሰሉን እንደሰሙ ተናግረዋል። ፍንዳታው የደረሰው ዳሽን ቢራ የፓርቲ ንብረት ነው የሚሉ ኮንሰርቱ ደግሞ ባልሀገር የተሰኘውን አዲሱን የዳሽን ቢራ ለማስተዋወቅ የተዘጋጀ በመሆኑ ይህ ደግሞ ሕዝብን ስለሚቃወም ሕዝብ ይህንን ስለሚቃወም ነው ፍንዳታው የደረሰው የሚል ሀሳብ እንዳለ ተናግረዋል። አርቲስት አረጋሀኝ ወራሽ በዚህ ኮንሰርት ላይ ለመዝፈን ተጋብዞ የነበረ ሲሆን ባህር ዳር ከደረሰ በኋላ ባላገር የተሰኘው ቢራ ባላገር ኢንተርቴንመንት ከሚለው ጋርና የኢንተርቴመንት ዝግጅቶችን ከሚያዘጋጀው እሱ ራሱ ከሚሳተፍበት ከአርቲስት አብርሃም ወልዴ ጋር የተመሳሰለ ስለሆነ ኮንሰርቱን ጥሮ መምጣቱን ተናግሯል። የኮንሰርቱ አዘጋጆች የዩጎቪያ ኢንተርቴንመንት ባለቤት አቶ አብር ብርሃነ ተድላ በበኩላቸው ኮንሰርቱን ያዘጋጁት ዳሽ ቢራ ባወጣው የጨረታ ማስታወቂያ ተወዳድረው እንደሆነ እና ኮንሰርቱ ደግሞ የተዘጋጀው ባላገር የተሰኘውን ቢራ ለማስተዋወቅ እንደሆነ ገልጸዋል። አርቲስት አረጋኸኝ ወራሽን በተመለከተ ከመጣ በኋላ ባህር ዳር ከተማ ገብቶ ከዛ ኮንሰርቱ ላይ እንዳልተሳተፈ ሲገልጽ፣ አርቲስት መሐሙድ አህመድ ግን መጀመሪያውኑ ቢራ ይዤ አላስተዋውቅም በሚል ከዛ በኋላ ደግሞ በክፍያ ምክንያት ኮንሰርቱ ላይ ሳይገኙ እንደቀሩ ገልጸዋል። የአማራ ክልል ኮሚኒኬሽን ጉዳዮች ኃላፊ አቶ ንጉሱ ጥላሁን በበኩላቸው በፍንዳታው የሞተ ሰው የለም፣ ሁለት የፌዴራል ፖሊስ አባላት ተጎድተው ሕክምና ተደርጎላቸው ወደ ቤታቸው ተመልሰዋል ብለዋል። እንደዚሁም ደግሞ ባላገር ቢራንና ዳሽን ቢራን በተመለከተ የህዝብ ንብረት ነው ሲሉ መከራከሪያ አቅርበዋል። ፓርቲው ቢራው ንግድ ድርጅት ባለመሆኑ የቢራው ባለቤት አይደለም፣ ፓርቲው የህዝብ ነው ብለዋል። አድማጮች፣ ይህንን ዜና በተመለከተ ከምሽቱ ሶስት ሰዓት በሚኖረን ሙሉን ይዘን እንመለሳለን። እያደመጣችሁ ያላችሁት ጋቢና ቪኦኤን ነው። ወደ ሚቀጥለው ዘገባችን ነው የምናልፈው። በኢትዮጵያ የኢንተርኔት ተጠቃሚዎች አገልግሎቱን ለማግኘት የሚያወጡት ወጪ በጣም ውድ መሆኑን ለአቅም ተመጣጣኝ የሆኑ የኢንተርኔት አገልግሎት አቅርቦት ጥምረት አሊያንስ ፎር አፎርደብል ኢንተርኔት የተባለ ዓለም አቀፍ ድርጅት ጥናት አመለከተ። ተቋሙ ዝቅተኛና መካከለኛ ገቢ ያላቸው ሀገራት ተባወዳደረው ጥናቱ ከሃምሳ ስምንት ሀገራት ኢትዮጵያን ሃምሳ አምስተኛ ደረጃ ላይ ያስቀምጧታል። የድርጅቱ ከፍተኛ ጥኞች ቡድን ኃላፊ ዶናራሽ ታኩር ለአሜሪካ ድምጽ እንደተናገሩት በኢትዮጵያ የኢንተርኔት ተጠቃሚ ለመሆን ከወራዊ ገቢ ላይ ሀያ በመቶ ወጪ ማድረግ ያስፈልጋል ብለዋል። የኢትዮ ቴሌኮም የኮርፖሬት ኮሚኒኬሽን ስራ አስኪያጅ አቶ አብዱራሂምን አብዱራሂም አህመድ በበኩላቸው በሁለት መንገድ መረጃው ትክክለኛ አይደለም ሲሉ መከራከሪያ ያቀርባሉ። በኦሬገን ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽንስ የዶክትሬት ጥናታቸውን በማገባደድ ላይ የሚገኙት አቶ እንዳልካቸው ጫላ ደግሞ እንዲህ ያሉ ጥናቶች የተጨበጠ የተጠቃሚ መረጃን መሰረት አድርገው የሚሰሩ በመሆናቸው ለመካድ የሚመቹ አይደሉም ይላል። ጽዮን ግርማ ዝርዝር አላት። ኢትዮጵያ ኢንተርኔት አገልግሎት ለተጠቃሚዎች በውድ ዋጋ የምትሸጥ ሀገር ናት ሲል አንድ ጥናት ያመለከተውን እንቀጥላለን። <m> ለአቅም ተመጣጣኝ የሆነ የኢንተርኔት አገልግሎት አቅርቦት ጥምረት የሆነው አሊያንስ ፎር አፎርደብል ኢንተርኔት የተባለው ዓለም አቀፍ ድርጅት የኢንተርኔት አገልግሎት አቅርቦትን በሚተነትነው የ2017 ሪፖርቱ 58 ዝቅተኛና መካከለኛ ገቢ ያላቸውን ሀገራት አወዳድሮ ኢትዮጵያን በ55ተኛ ደረጃ ላይ ኢንተርኔትን በውድ ዋጋ ለተጠቃሚዎቿ የምትሸጥ ሀገር ብሏታል። ከኢትዮጵያ በውድነት የተከተሉት ሴራሊዮን ሄይቲና የመን ናቸው። ርካሽ አገልግሎት በመስጠት ኮሎምቢያ ቀዳሚውን ስፍራ ይዛለች። ከ27 የአፍሪካ ሀገራት ደግሞ በውድነቷ 26ኛዋ ሀገር ተብላለች ኢትዮጵያ በጥናቱ መሰረት ለአቅም ተመጣጣኝ የሆነ የኢንተርኔት አገልግሎት አቅርቦት ጥምረት ወይም አፎርደብል ኢንተርኔት የከፍተኛ አጥኔዎች ቡድን ኃላፊ ዳናራጅ ታኩር ለአሜሪካ ድምጽ እንደተናገሩት ድርጅታቸው ዓለም አቀፍ እውቅና ያለው በርካታ የቴክኖሎጂ ድርጅቶች መንግስትና የጥናት ተቋማት ባለድርሻ እንደሆኑበት ይናገራሉ። በአጠቃላይ የኢንተርኔት አገልግሎት ዋጋ ተመጣጣኝነት በአፍሪካ እስካሁን በአስቸጋሪ ደረጃ ላይ እንደሚገኝ ገልጸው ጥናቱ የተሰራው በአንድ ሀገር ሀገር ውስጥ አንድ ሰው አንድ ጊጋባይት ወይም አንድ ጂቢ የኢንተርኔት አገልግሎት ለማግኘት ምን ያህል ገንዘብ ያወጣል የሚለው ሚዛን ላይ ተቀምጦ ነው ብለዋል። በዚህ መለኪያ መሰረትም የኢንተርኔት ክፍያ ዋጋ ተመጣጣኝ ነው የሚባለው አንድ ሰው ከወር ገቢው ከሁለት በመቶ ያነሰውን አውጥቶ አንድ ጊጋባይት የኢንተርኔት አገልግሎት ማግኘት ሲችል ነው ይላሉ። በዚህ መሰረት ኢትዮጵያን በተመለከተ የተገኘው ውጤት እጅግ የተራራቀ ነው ይላሉ። ሚስተር ዳናራሽ ታኩር የኢትዮጵያን የኢንተርኔት አገልግሎት ዋጋ ክፍያ በተመለከተ እንደ አውሮፓውያን የዘመን አቆጣጠር በ2015 የቅድሚያ ክፍያ አገልግሎት በላፕቶፕ ላይ ለአንድ ጊግ የሚከፈለው ዋጋ መካከለኛ ገቢ ካለው የአንድ ሰው የአንድ ወር ደሞዝ ሀያ በመቶ ያህል ነው። ስለዚህ በቀላሉ መገመት ይቻላል። የምትኖረው ኢትዮጵያ ውስጥ ነው። የወር ደመወዝህን መጠን ታውቀዋለህ። ከዚያ ውስጥ ነው ሀያ በመቶውን ለአንድ ጊግ ለኢንተርኔት አገልግሎት ወጪ የምታደርገው። ይህ በጣም ትልቅ ወጪ ነው። ለዚህም ነው በእኛ ግምገማ በጣም ውድ ነው የምንለው። በዚህም ሳቢያ በዚህ ሪፖርት መሠረት የአካባቢው መንግስታት በተለይም እንደ ኢትዮጵያ መንግሥት ያሉቱ የኢንተርኔት አገልግሎት ዋጋ ለመቀነስ የሚያስችሏቸው ዘዴዎች የተዘረዘሩት ጥናቱ ማንኛውም ሰው ኢንተርኔት የማግኘት መብቱ ሊከበር እንደሚገባ ይጠቅስና የኢትዮጵያ መንግስትም ሆነ ሌሎች ለኢንተርኔት አገልግሎት ውድ ዋጋ የሚያስከፍሉ ሀገራት ዋጋ ሊቀንሱ የሚችሉባቸው መንገዶች ይዘረዝራል። የኢትዮ ቴሌኮም የኮርፖሬት ኮሚኒኬሽን ስራ አስኪያጅ አቶ አብዱራሂም አህመድ በሁለት መንገድ ይህ ጥናት ትክክለኛ መረጃ አልያዝም ይላሉ። አንደኛው አሁን ለምሳሌ አይቲዩ እና የመሳሰሉት አለም አቀፍ ተቋማት የሚያጠኑት ጥናት አለ በተለይ ከዚህ ታሪፍ ጋር በተገናኘ በነገራችን ላይ ከአራትና አምስት አመት በፊት ኢትዮጵያ ከአፍሪካ ሶስት ውድ ታሪፍ ካላቸው ሀገሮች አንዷ ነበረች እና በዚያን ጊዜ ወደ ሰማንያ አምስት በመቶ ታሪፍ ተቀንሷል ሰማንያ አምስት በመቶ ከነበረው ማለት ነው አሁን አንቺ የገለጽው ደግሞ የኢንተርኔት ዳታ ታሪፍ ከአንድ አመት በፊት እንደዚሁ በተመሳሳይ መልኩ ተቀንሷል እና አሁን ዋናው መሰረታዊው ነገር ይሄ ዳታው ትክክል ያለመሆኑ፣ እሱም ብቻ ሳይሆን በነገራችን ላይ እነዚህን ዳታ ጥናት አጥንተው የሚሰሩ አለም አቀፍ እውቅና ያላቸው አሉ። ለምሳሌ እንደ አይቲዩ ኢንተርናሽናል ቴሌኮሙኒኬሽን ዩኒየን የመሳሰሉ ክሬዲብል የሆኑ እና ዓለም አቀፍ ባለቤትም የሆኑ ማለት የዚህ ዘርፍ ባለቤት የሆኑ እና አሁን እንደዚህ ተመሳሳይ ጥናቶች ብዙ ናቸው የሚወጡት እና መሰረታዊውን ነገር መሬት ላይ ያለውን ያገናዘቡ አይደሉም። ይህም ከዛው አንጻር ነው የምናየው። አቶ አብዱራሂም ጥናቱን የሰራው ተቋም የኢትዮ ቴሌኮም አገልግሎት ገጠር ውስጥ ድረስ ወርዶ የሚሰጠውን አገልግሎት ያላገናዘበ ጥናት ማጥናቱን ገልጸው፣ ከዚህ በተጨማሪም ኢትዮ ቴሌኮም በቅርቡ ያደረገውን የዋጋ ማስተካከያ ያላካተተ ነው ብለውታል። ለተቋሙ የጥናት ቡድን ኃላፊ ዳናራሽ ታኩር በኢትዮጵያ መንግስት በኩል የሚነሳውን የጥናቱን ተአማኒነት ጥያቄ አንስቼላቸው ነበር። ድርጅታቸው ጥናቱን ሲሰራ የተጠቀመባቸው መንገዶችና ያካተታቸው መረጃዎች ተአማኒነታቸው ምን ያህል እንደሆነም ጠይቂያቸዋለሁ። ይህ በጣም ጥሩ ጥያቄ ነው። ከዚህ ሪፖርት ድምዳሜ ላይ ለመድረስ በጣም ብዙ መረጃዎችና አሃዞችን ነው የተጠቀምነው። ሆኖም ከምንጮቻችን የምናገኛቸው መረጃዎች ተአማኒና የታወቁ መሆናቸውን ማረጋገጥ ነበረብን። ሪፖርቱ የመክፈል አቅምን ከአጠቃቀም ጋር መመዘን የሚያስችል ወይም የሚባለውን መመዘኛ ያካተተ ነው። የዚህም መመዘኛ በመሠረቱ መንግስታት የኢንተርኔት አገልግሎት ዋጋን ለመቀነስ ምን ያህል ጥረት እንደሚያደርጉ ያሳያል። ስለዚህ ለምሳሌ እንደ ዓለም ባንክ ካሉ ተቋማት እንደ ዓለም አቀፉ የቴሌኮሚኒኬሽን ኅብረትና ሌሎች ተመሳሳይ የታወቁ ድርጅቶች የሚያቀርቧቸውን መረጃዎችም እንጠቀማለን። በተጨማሪም እኛ ራሳችን በሃምሳ ስምንቱም አገሮች ያካሄድናቸውን ጥናቶች ውጤት ተጠቅመናል። እነኚህ ጥናቶች የተካሄዱትም በአካባቢው ባሉ ልሂቃን ነው። ስለዚህ ጥናቱን ለማቅረብ ብዙ ምንጮችን እንጠቀማለን። ምንጮቹ ግን ታማኒና የታወቁ መሆን አለባቸው። እናም የሪፖርታችን ውጤት ይፋ ከተደረገ በኋላ ሌሎች ድርጅቶች የራሳቸውን ግምገማ መጠቀም ወይም ማድረግ ይችላሉ። በኦሪገን ዩኒቨርስቲ የጋዜጠኝነትና የኮሚኒኬሽን ጥናታቸውን በማገባደር ላይ የሚገኙት አቶ እንዳልካቸው ኃይለ ሚካኤል እንዲህ ያሉ ጥናቶች ፊት ለፊት የሚታዩ ግልጽ የሆኑ የክፍያ ታሪፍን መሰረት አድርገው ስለሚሰሩ በኢትዮጵያ የኢንተርኔት አገልግሎት ውድ መሆኑን ማስተባበልም ሆነ መካድ አይቻልም ይላሉ። ያወጣው የዋጋ ታሪፍ ርካሹ የሚባለው ነው። ርካሽ የሚባለው እንግዲህ የነበረው ፓኬጅ የዋጋ ፓኬጅ አምስት መቶ ሜጋቢትን ከሶስት ሺህ ብር ባላነሰ ማለት ነው። ይሄ ማለት እዚህ መስፈርት መሰረት ኢንተርኔት አሁንም ኢትዮጵያ ውስጥ በጣም ውድ የሆነ ኢንአክሴሰብል የሆነ ጥቂት ብቻ ሰው ሊያገኘው የሚችል ኮሜዲቲ ነው ማለት ነው እና ይሄ አዲሱ የወጣው ሪፖርት እነኚህ ሁሉ ከግምት ውስጥ አስገብቶ የተሰራ ሪፖርት ነው ማለት ነው። ሚስተር ዳናሽ እንዲህ ያሉ ጥናቶች የሚሰሩት በበርካታ ምክንያት ነው። ዋናው ግን ሕዝብን ተጠቃሚ የሚያደርጉ ፖሊሲዎች ሀገራት መቅረጽ እንዲችሉ ነው ይላሉ። እንደማምነው ሪፖርቱ በጣም ጠቃሚ ነው፤ ምክንያቱም ዋናው ዓላማችን ተጨማሪ ሌሎች ሕዝቦች የኢንተርኔት ተጠቃሚ እንዲሆኑ ማስቻል ነው። በጣም ብዙ ማህበራዊ እና ኢኮኖሚያዊ እንዲሁም ፖለቲካዊ ጥቅሞች ወይም ጉዳዮች አሉት። ኢንተርኔት ለህዝብ፣ ለንግድ፣ ለመንግስታት፣ ለትምህርት ተቋማት፣ ለሁሉም። ስለዚህ አላማችን ይህ ከሆነ፣ ህዝብ በስፋት የኢንተርኔት አገልግሎት እንዳይጠቀም እንቅፋት የሚደቅኑ ፖሊሲዎችን ማስወገድ ነው። የኦሪገን ዩኒቨርሲቲው አቶ እንዳልካቸው ኢትዮጵያ ውስጥ ኢንተርኔት ውድ ከሆነባቸው ዋነኛ ምክንያቶች አንዱ አገልግሎቱ የሚቀርበው በአንድ ኩባንያ ብቻ እሱም በመንግስት ኩባንያ መሆኑን ይላሉ። ኢትዮ ቴሌኮም በዚህ የኢትዮጵያ ዓመት የመጀመሪያ ስድስት ወራት ብቻ አስራ አንድ ነጥብ ዘጠና አንድ ቢሊየን ብር ያልተጣራ ትርፍ ማግኘቱን በቅርቡ ማስታወቁ ይታወሳል።

እየተከታተላችሁ የምትገኙት እንግዲህ ጋቢና ቪኦኤ ነው። ዛሬ ቴዲ አፍሮ ሙሉ አልበሙን ለአድማጮቹ እንዲደመጥ አድርሷል። እንግዲህ ስ ዲጄ ፋቱ እዚህ ስቱዲዮ ይገኛል። እስ ስለ ቴዲ አፍሮ አልበም በተመለከተ ያው ሙዚቃውን ብዙ ሰምተን ግን አልጨረስ ነውም ግን ዛሬ ጀምሮ እንግዲህ ለዳግማችን ሰይወጣል ተብሎ የነበረው ኢትዮጵያ የተሰኘው አልበሙ ዛሬ ተለቋል። አራት ትራኮች ያሉት ሙዚቃዎች ተለቀዋል። እንግዲህ በኢንተርኔት ሲዲ ቤቢ ዳካ የሚባል ዌብሳይት ላይ ነው የወጣው ና ማንም ሰው ዛውቶ ሄዶ መግዛት ይችላል። እንግዲህ አልበሙ የተወሰኑ ሙዚቃዎችን ሰዎች ፌስቡክ ላይ እና ዩቱብ ላይ ሼር እያደረጓቸው ነው። በጠ ዜ ቴዎድሮስ የተሰኘው ሙዚቃ ሁን ከዚህ በፊት የሰማ ነው። እሱ ብዙ ሰዎች ሼር አድርገውታል። አይ ቲንክ እሱ ነው ፒክ ያደረገው ሲንግል። እንግዲህ ከኢትዮጵያ ቀጥሎ በጣም ያለው እሱ ነው ፒክ እያደረገ ኢትዮጵያ እንግዲህ የዛሬ ሁለት ሳምንት ወጥቶ ነበረ። ሌላም ሙዚቃዎች አሉት፣ ሬጌዎች አሉት፣ ችክችክ አለው እና አፍሪካን ቢስ አለው እንደ ዳንስ ሆንም ነገሮች እና አለፋ አለፋ አድርገን ነው የሰማኸው። ነው እንግዲህ ወደፊት ለአርብ ደግሞ በደንብ እናዘጋጅል፣ አጣጥመን አጣጥመን ለአርብ ደግሞ ይዘህ ነው እንመለሳለን። እንግዲህ ዛሬ ደግሞ አዲስ አበባ ላይ አንተ ኢንተርኔት ኦንላይን ላይ ነው የጠቀስከው። አዲስ አበባ ላይ ደግሞ ያሉ የአሜሪካ ድምጽ አድማጮች እንደገለጹልን ከሆነ የቴዲ አፍሮ ዘፈን ባልተለመደ ሁኔታ በተለያዩ ቦታዎች ድንኳን ተተክሎ፣ በድንኳኑ ላይ ፖስተሮች ተተክለው፣ እንደዚሁም ትልቅ በጣም ሰፊ የሆነ የሚኒባስ ሰልፎች ፖስተሩ የተለጠፈባቸው ሰልፎች ነበሩ ከባድ የጭነት መኪ መኪናዎችም እንደዚሁ እንደዛ ተደርጎ አዲስ አበባ ላይ እየተከፋፈለ መሆኑን ይህ ኢትዮጵያ የተሰኘው አልበም ገልጸውልናል። ጣም ጥሩ። እንግዲህ እስኪ ያድምጡት አድማጮቻችን፣ አዲስ ሙዚቃ ነው። አድምጡ። እንግዲህ የዛሬው ፕሮግራማችን በዚሁ ተጠናቋል። በቴዲ አፍሮ ሙዚቃ ነው የምንተዋችሁ። ሰላም ደሩ። መልካም ምሽት። በነገው ጉዞ እንገናኝ። በነገው ጉዞ እንገናኝ። መልካም ምሽት ዲጄ